አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል የኢትዮጵያ የለውጥ እርምጃ የአፍሪካ የተለያየ አቅጣጫ የአፍሪካ አህዮች ቁጥር መመናመን የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የዎል ስትሪት ጆርናል ድረገጽ ኢትዮጵያ የፖለቲካ እስረኞችን እንደምትፈታ ማስታወቋን ዘግቧል በህዝብ ብዛት ከምስራቅ አፍሪካ ሀገሮች ቀዳሚ ቦታ የምትይዘውና በኢኮኖሚ በዓለም ፈጣን እድገት በማሳየት ላይ ካሉት ሀገሮች አንዷ የሆነችው ኢትዮጵያ በአገሪቱ የሚካሄዱን ተቃውሞ ለማርገብ ስትል በብዙ ሺህ የሚቆጠሩ የፖለቲካ እስረኞች እንደምትፈታና እስረኞችን በማሰቃየትና በማንገላታት ተግባሩ የሚታወቀውን ማዕከላዊ እስር ቤት እንደምትዘጋ ማስታወቋን ጠቁሟል። አያይዞም የዎል ስትሪት ጆርናል ድረገጽ በሀገሪቱ ያሉ ተቃዋሚዎች ይህን ውሳኔ ጥንቃቄ ባዘለ በጎነት ተቀብለውታል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የተሰማው ወሬ መልካም ነው፣ ነገር ግን በተግባር ላይ መዋሉን ሳይኖ የማምኑ ማለታቸውን ጠቅሷል። የዎል ስትሪት ጆርናል ድረገጽ ባለፈው ጥር ወር ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ባደረገው ቃለ መጠይቅ በሀገሪቱ የሚካሄደው ተቃውሞ መንስኤ ምን እንደሆነ ሲያስረዱ አንድ መቶ ሚሊዮን ከሚሆነው የኢትዮጵያ ህዝብ 42 ሚሊዮኑ ከ15 እስከ 34 ዓመት እድሜ ክልል ያለ በመሆኑ ለስርዓትነት ምክንያት ሆኗል። በዚህ ያልረኩ ወጣቶች ወደ ግጭት ያመራ ተቃውሞ ለማካሄዳቸው ምክንያቱ ይህ ይመስለኛል ማለታቸውን ድረገጹ አውስቷል። ኢትዮጵያ ከቅርብ ዓመታት ወዲህ የዓለም አቀፍ መዋዕለ ንዋይ አፍሳሾች መስህብ ሆና ቆይታለች። እንደ አውሮፓ አቆጣጠር ከ2016 እስከ 2017 ዓ.ም በነበረው ጊዜ የሀገሪቱ ኢኮኖሚ በዘጠኝ ከመቶ ማደጉን ዓለም አቀፍ የገንዘብ ድርጅት እንደገለጸ ድረገጹ አውስቷል። ይሁንና ባንክን የመሳሰሉት ወሳኝ ኢንዱስትሪዎችን በመንግስት ቁጥጥር ስር ያደረገና የረቀቀ ጥበብ ያለው ወታደራዊና የፖሊስ ኃይሉንም ተቃውሞን ለማዳፈን ይጠቀማል ሲል ድረገጹ ዘግቧል። ዘጋርዲያን ድረገጽ በበኩሉ የአፍሪካ መሪዎች በአህጉሪቱ ዙሪያ ስላለው ጥሩም ሆነ መጥፎ ለመወያየት በያዝነው ጥር ወር ጉባኤ ያካሂዳሉ። ሰላሳኛው የአፍሪካ ሕብረት ጉባኤ የሚካሄደው ወደ ሰላም ብልጽግናና ውህደት የምታመራ አፍሪካ በሚል መሪ ቃል እንደሚሆን ድረገጹ ጠቅሶ ዓላማው ጉልህ ቢሆንም ገና በርቀት ላይ ያለ ራእይ ነው ይለዋል። ቻተም ሃውስ የተባለው ለንደን የሚገኝ የጥናትና ምርምር ተቋም የሚሰሩት አሌክስ ቫይንስ የ2018 የያዝነው ዓመት ማለት ነው፣ አፍሪካ እየመጠቀች ነው የሚለው ሳይሆን የአፍሪካ ይዘት የተለያየ ነው የሚለው ይሆናል። ምክንያቱም አፍሪካ እየመጠቀች ነው የሚለው መሪ ቃል ከሚገባው በላይ የተለጠጠ ነውና ማለታቸውን ዘጋርዲያን ድረገጽ ጠቅሷል። ጉልህ የሚሆነው የአህጉሪቱ የተለያዩ ክፍላት የሚወስዱት ያለው የተለያየ ጎዳና ነው። በማዕከላዊ አፍሪካ ተስፋ የሚያስቆርጥ ነገር ሲታይ በደቡባዊና ምዕራብ አፍሪካ አዎንታዊ አካሄዶች ይንጸባረቃሉ። አንድ ላይ ያለው አጠቃላይ ዝንባሌ ግን የረጅም ጊዜ መሪዎች እየተመናመኑ መሄድ ነው ሲሉም አሌክስ ቫይንስ አስገንዝበዋል። የጋምቢያው ያህያ ጃሜ አቻምና የተካሄደው የአንድ ዓመታት የሥልጣን ጊዜያቸውን ያከተመውን የምርጫ ውጤት አልቀበልም ባሉበት ወቅት ሴኔጋል፣ ላይቤሪያና ናይጄሪያ ባደረጉባቸው ተጽዕኖ ምክንያት ከሥልጣን ለመውረድ ተገደዋል። ሮበርት ሙጋቤም ከ37 ዓመታት የስልጣን ጊዜ በኋላ ለመውረድ ተገድደዋል። የአንጎላው ኤድዋርዶ ዶስ ሳንቶሽም ከአራት አስርተ ዓመታት የስልጣን ጊዜ በኋላ ተሰናብተዋል። ሌሎች በርካታ የረጅም ጊዜ መሪዎችም እየተዳከሙ ናቸው። ለ16 ዓመታት ያህል ስልጣን ላይ የቆዩት የአንጎላው ጆዜፍ ካቢላም ብዙም ላይቆዩ ይችላሉ ይላል በጋርዲያን ድረገጽ ላይ የወጣው ጽሑፍ። ከጸጥታ ደህንነት አንጻር በሊቢያና በደቡብ ሱዳን ሊካሄዱ የሚችሉት ምርጫዎች ሰላም ከማምጣት ይልቅ ውጥረትን በማባባስ ግጭት ሊያስከትሉ ይችላሉ የሚል ስጋት እንዳለም ድረገጹ ላይ የወጣው ዘገባ ጠቅሷል። ከኢኮኖሚ እድገት አንጻር ደግሞ ከሰሐራ በመለስ ያሉት የአፍሪካ ሀገሮች ባለፈው ሰኞ በጀመረው አዲስ ዓመት በሶስት ነጥብ አራት ከመቶ ያድጋሉ ተብሎ ይጠበቃል። በአህጉሪቱ ትልልቅ ኢኮኖሚ ያላቸው በሚባሉት ሀገሮች በፖለቲካዊ አለመረጋጋት ምክንያት የእድገት ሂደቱ ወደ ኋላ ተጎትቷል። ጋና በአዲሱ አመት የላቀ ፍጥነት ያለው የኢኮኖሚ እድገት እንደሚኖራት፣ ኢትዮጵያና ታንዛኒያ ደግሞ ከእሷ ቀጥለው ፈጣን እድገት እንደሚኖራቸው የጋርዲያን ድረገጽ ጠቅሷል። የኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ ከአህያ ቆዳ የሚሰራ ጀላቲን ለቻይና ባህላዊ መድኃኒትነት ስለሚያገለግል የቻይናን የአቅርቦት ፍላጎት ለማርካት ሲባል የአፍሪካ አህዮች እየተሰረቁና ቆዳቸው እየተገፈፈ ነው ይላል። በአሁኑ ወቅት አህዮች የሚታረዱባቸው መደብሮች ተከፍቷል። እነዚህ የቤት እንስሳት ታዲያ ከመንደሮች እየተሰረቁ መሆናቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ገልጿል። እንጂሩ የተባሉ ሸቀጣ ሸቀጥን ባህያዎች እየጫኑ የጫኑ የሚነግዱ ነጋዴ በቅርቡ አምስት አህዮች እንደተሰረቁባቸው ገልጿል። አህዮቹ ስለተሰረቁባቸው በቀን ያገኙት የነበሩ ወደ 30 ዶላር ይጠጋ የነበረው ገቢያቸው ወደ 5 ዶላር መውረዱንና እዳቸውን እንኳ መክፈል እንዳቃታቸው መግለጻቸውን ዘገባው ጠቅሷል። ሌቦቹ እንስሳቱን ሰርቆ ወዲያውኑ ካረዷቸው በኋላ ካንገታቸው በታች ያለውን ቆዳ ገፈው ስጋቸውን ለጆፍ ያሞራና ለጅብ ቀለብ ትተው ይሄዳሉ ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ ገልጿል። ከዓለም የበዛ የነበረው የቻይና አህዮች ቁጥር የጀላቲኖ አቅርቦት እየጨመረ በመሄዱ ከ11 ሚሊዮን ወደ 6ና 3 ሚሊዮን እንደወረደ፣ አህዮችን ደግሞ እንደ ላሞችና አሳማዎች በቀላሉ ማርባት ስለማይቻል የቻይና ኩባንያዎች አህዮችን ከአዳጊ አገሮች መግዛት መጀመራቸውን ዘገባው አውስቷል። በዓለም ደረጃ ያሉት አህዮች ብዛት 44 ሚሊዮን ሲሆን ለቻይናው ኢጃዮ ለተባለው መድኃኒት አቅርቦት ሲባል በዓመት 18 ሚሊዮን የሚሆኑ አህዮች እንደሚታረዱ ለአህዮች ደህንነት የቆመ በብሪታንያ ያለው ድርጅት መግለጹን የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ ጠቁሟል። ቻይና ከመላ ዓለም አህዮችን ማስገባት የምትፈልግ ሲሆን አስራ አራት የአፍሪካ ሀገሮችና ፓኪስታን ዓለም አቀፍ የአህዮች ንግድን አግደዋል። ታንዛኒያ ባለፈው ሰኔ ወር እገዳ ስታደርግ አህዮች እንዲከታረዱ ከምድረ ገጽ ሊጠፉ ይችላሉ በሚል ስጋት መሆኑን ጽሑፉ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩነ።